i ቁጥራቸው በሶስት ሚሊዮን ለጨመረው ለኢትዮጵያ የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አሳስቧል። ጽህፈት ቤቱ ይህን ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ጥያቄ ሰነድ መነሻ በማድረግ ነው። የጽህፈት ቤቱን ቃል አቀባይ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ እንዳመለከተው በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው የኢትዮጵያውያን ቁጥር በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የኢትዮጵያ ቢሮ ቃል አቀባይ ቾይዝ ኦኮሮ ይህንኑን የሚያጠናክሩት እየተመለከትን ያለ ነው፣ የእርዳታ ፈላጊዎቹ ቁጥር በሶስት መቶ ሚሊዮን እና ከዚያም በላይ መጨመሩን ነው። የግማሽ ዓመት ግምገማውን መነሻ በማድረግ ለቀረው የ2017 ዓ.ም ይፋ የተደረገው ቁጥር ይሄ ነው። በ3 ሚሊዮን የጨመረው ጥር 2017 ይፋ ከተደረገው ጋር ሲነጻጸር ነው። በጥር 2017 ቁጥሩ 5.6 ሚሊዮን ነበር። አሁን እየተመለከትን ያለ ነው 8.5 ሚሊዮን ነው። እናም በ3 ሚሊዮን መጨመሩን እየገመትን ነው። ትኩረት የሚያስፈልጋቸው ነገሮችም እንዳሉ ናቸው። በሕፃናት ላይ የሚያጋጥም የትምህርት የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይንም የአጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋና ጉዳይም ይሄ ነው። የምግብ ጉዳይ ሁሌም ትኩረት የሚሰጠው ጉዳይ ሆኖ ቀጥሏል። እናም የተረጂዎች ቁጥር ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠንም በዚያው መጠን ልክ ጨምሯል። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። ክለሳው ደግሞ በሁሉም ዘርፎች ላይ ያሉ ክፍተቶችን አመላክቷል። 36 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ለተመጣጣኝ የምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር መነሻ የተባሉ ምክንያቶችም በዚሁ በተከለሰው ሰነድ ተጠቅሰዋል። በዚህም መሰረት በኦሮሚያና በደቡብ ብሄር ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልጋብቃይ ወረዳዎች በዚያን ወቅት የጣለው ዝናብ አነስተኛ እንደነበር ነው የተመለከተው። እናም በዚያ የሚገኙ አባወራዎች የምግብ ዋስትናቸውን ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትን በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ ተመልክቷል። በሰነዱ መሰረት የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሸጋገረ 183 ሚሊዮን ዶላር መኖሩንና 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ሰነዱ አመልክቷል። ይህም ሆኖ የዩኤን ኦቻ ቃል አቀባይ እንደሚሉት አሁንም ከፍተኛ ክፍተት አለ። በአሁኑ ሰዓት የሚቀረን ገንዘብ ከ አራት መቶ ሚሊዮን ዶላር በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይህንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግሥትም በሚመድበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህ ምላሽ ደግሞ አጣዳፊ ነው። ምግብ በጊዜ ካልተደረሰ ውጥረቱ ይባባሳል። ለዚህ ነው ለምላሹ የሚያስፈልገው ከአራት መቶ ሚሊዮን ዶላር በላይ በአስቸኳይ ሁኔታ እንዲመጣ እየጠየቅን ያለ ነው። የገንዘብ አስፈላጊ መሆኑ ብቻ አይደለም የሚያስፈልገው አሁኑኑ ነው። ድርቁ ለሁለተኛ ዓመት በተከታታይ የተከሰተ መሆኑ ሁኔታዎችን እንዳባባሰም ቃል አቀባዩ አስረድተዋል። እርሳቸው እንዳሉት የዘንድሮው ድርቅ የተከሰተው ተጐጂዎችና አካባቢዎች ገና ካለፈው ዓመት ድርቅ ሳያገግሙ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ